ባለፈው እሁድ በሞያሌ ከተማ የጣለው ከባድ ዝናብ በሰው ህይወትና በንብረት ላይ ጉዳት አደረሰ። ዝናቡን ተከትሎ በአካባቢው በደረሰ ከባድ ጎርፍ መጥለቅለቅም የሶስት ሰዎች ህይወት መጥፋቱን የአካባቢው የቀይ መስቀል ባልደረባ ለአሜሪካ ድምፅ ተናግረዋል። ሜጋ በምትባል አነስተኛ መንደር አካባቢ ድልድይ እንዲሰራለት ተገድቦ የነበረ ወንዝ ከመጠን በላይ ሞልቶ በንብረት ላይ ጉዳት ማድረሱን ጠቅሶ ገልሞ ዳዊት ተጨማሪውን ዘገባ ከናይሮቢ ያደርሰናል። በሞያሌ ከተማ ከባድ ዝናብ ዘንቦ በሰውና በንብረት ላይ ጉዳት አደረሰ። ከቅዳሜ ምሽት እስከ እሁድ ድረስ የዘነበው ዝናብ የሶስት ሰው ህይወት ሲያጠፋ፣ የአካባቢው አርብቶ አደሮች ንብረት ላይም መጠነኛ ጉዳት አድርሰዋል። ዝናቡን ተከትሎ ከተማዋን ያጥለቀለቀው ጎርፍ በኢትዮ ኬንያ ድንበር ላይ ያለውን ድልድይ በማፈራረሱ እስከ ዛሬ ጠዋት ድረስ መንገዱ ለተሽከርካሪዎች ክፍት አለመሆኑን የሞያሌ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። በከተማ ዙሪያ የሚኖሩ አርብቶ አደሮችም ጎርፉ ላሞቻቸውን እና ፍየሎቻቸውን እንደወሰድባቸው ይናገራሉ። አቶ ሊበንጎልቻ የሞያሌ አካባቢ ነዋሪ ናቸው። ቦካንኩን ቦካጉዳሮበ ከባድ ዝናብ ነው የጣለው ቅዳሜ ከምሽቱ ሶስት ሰዓት አካባቢ የጀመረ እስከ ቀኑ ስድስት ሰዓት ነው የዘነበው። አሁንም መንገዶች ተዘጋግተዋል። ከቦር ከዳቤል ወደ ኬንያ ሞያሌ የሚወስዱ መንገዶች ከአገልግሎት ውጭ ሆነዋል። በተጨማሪም የኬንያ ሞያሌንና የኢትዮጵያን ሞያሌ የሚያገናኘው መንገድም ድልድዩ በሞላ ወንዝ በወሰዱ አሁንም ሙሉ አገልግሎት እየሰጠ አይደለም። ዝናቡ ብዙ ነገር ነው ያጠፋው። ወደ ሀያ አምስት የሚሆኑ ፍየሎችና አራት ከብቶች በጎርፍ ተወስደዋል። ቤቶችንም አውድመዋል። ዝናቡ በተለይ ከሞያሌ መቶ ኪሎ ሜትር ርቀት ላይ የምትገኘውን ሜጋ የተባለች አነስተኛ ምንድር ላይ መጠነኛ ጉዳት አድርሶባታል። አርብቶ አደር ዳደቻ ወራብ የሜጋ ነዋሪ ናቸው። በተለይ ከሜጋ ወደ ሞያሌ የሚወስደውን መንገድ ለመስራት ተገድበው የነበረው ወንዝ ከመጠን በላይ ሞልቶ በንብረታችን ላይ ጉዳት አድርሰዋል ይላሉ። ከሜጋ ሞያሌ የሚወስደውን መንገድ እየሰራ ያለው የህንዱ ጂኤምሲ ካምፓኒ የአካባቢውን ወንዝ ይፈስበት የነበረውን መንገድ በመዝጋቱ ወንዙ ወደ ኋላ ወደ እኛ ተመለሰ። በዚህ ምክንያትም ወደ 250 ቤቶች በተከሰተው የጎርፍ መጥለቅለቅ ተወስደውብናል። በጣለው ከባድ ዝናብና በተከተለው ጎርፍ ህይወታቸው ያለፈው ሶስት ሰዎች የኢትዮጵያ ዜጎች መሆናቸውን ከኬንያ ቀይ መስቀል የተገኘ መረጃ ይጠቁማል። በጎርፉ ሳቢያም የውሃ ወለድ በሽታዎች እንዳይነሱ ቀይ መስቀል ነዋሪዎቹን እያስጠነቀቀ መሆኑ ተገልጿል። ከወራት በፊት በሞያሌ አካባቢ በተቀሰቀሰው የኮሌራ በሽታ ሁለት ሰዎች መሞታቸው የሚታወስ ነው። ለአሜሪካ ድምጽ ከልሙ ዳዊት ናይሮቢ።